ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ደራሲ በውብ የቃላት ጉንጉን ታሪክ ተራኪ አታያይና እሴቶችን አጉልቶ ለሕብረተሰብ አሳይ ብቻ ሳይሆን በድርሰት ለውጥ የሚያሻቸውን ልማዳዊ አታያዮችና የቆዩ ወጎችን፣ እጽጾችን ነቅሶ ለአንባቢያን እነሆኝ የሚል ነው የአንድን ህብረተሰብ አመላከት የመቅረጽ ግንዛቤን ከፍ የማድረግ ጥልቅ ማህበራዊ ጉዳዮችን አጉልቶ የማሳየት የባህላዊ ዝንቅነት የህብረተሰባዊ ድርና ማግነት አዋዳጅ ትርክትን በመንገር ህዝባዊ አንድነትን ሀገራዊ ህብረ ብሔራዊነትን ገላጭ ሲልም ከሀገሩም አልፎ ሉላዊ ጥያቄዎችን በማንሳት ሰብአዊነትን አላብሶ የህዝብ ድምፅና ዋስ ጠበቃነት ሚናም ያለው ነው። አንጋፋውና ዝነኛው ኢትዮጵያዊ ደራሲ ሳህለ ሥላሴ ብርሃነ ማርያም ያለፉት በኒህ እውነታዎች ነው። በድርሰት ዓለም ብቻም ሳይሆን በገሃዱ ዓለምም ኖረውት ከግማሽ ደርዘን በላይ በሆኑ የትርጉም ሥራዎቻቸውም ሁነኛ ያሏቸውን የባህር ማዶ መጽሕፍት ወደ አማርኛ ቋንቋ በመተርጎም አንባቢያን የባህር ማዶን ዓለም አታያይና ባህላዊ ዝንቅነቶች እንዲረዱ የሌሎችን ዓለም ሕይወቶች እንዲጋሩና አዋቂና ጠያቂ ኅብረተሰብ እንዲኖር የድርሻቸውን ታትረዋል። የትርጉም በረከቶቻቸውንም እነሆኝ ብለዋል። ወደ ቃለ ምልልሳችን ያመራ ነው። ምን ያህል መጽሐፍትን እንደደረሱና ወደ አማርኛ ቋንቋ ለትርጉም እንዳበቁ ነው እንዲህ ይላሉ። ስምንት መጽሐፍት ነው ኦሪጂናል ስራዎች ተሰራች። በሁለተኛ ደረጃ ተርጓሚ ነው ልክ ነው። ክላሲካል የሆኑ የውጭ ሀገር መጽሐፍት እርሻ ነው። እነሱ ወደ ዘጠኝ ይሆናሉ አሁን እንዳነሱት ወደ ስምንት መጽሐፎች፣ በድርሰት ወደ ዘጠኝ ትርጉም ስራዎች ሰርተዋል። በቅድሚያ ወደዛ ከማምራታችን በፊት የስነ ጽሁፍ ፍቅር ያደረቡት ከምን አኳያ ነው? እንደምን ወደ ስነ ጽሁፍ አለም ተስበው ገቡ? በጣም ጽሑፍ ጥያቄ ነው የጠየከኝ። እኔ ሁልጊዜ ነው የምለው ወደ ስነ ጽሁፍ አለም የገባሁት በአጋጣሚ ነው ነው ምለው እኔ ጥናቴ በአንድ በኩል በህግ ትምህርት ነበረ፣ መጀመሪያ ጀመርኩት። በኋላ ግን ዋናው እንትን ፖለቲካል ሳይንስ ነበረ፣ በጣም ለማጥናት የምፈልገው በሱም ነው። ደግሞ ሁለተኛ ዲግሪ ያገኘሁት በፖለቲካል ሳይንስ እና ኢንተርናሽናል ሬሌሽንስ ነው። ግን ይህንን በማጠናበት ጊዜ እንደ አሜሪካ ሀገር ሎስ አንጀለስ ካሊፎርኒያ እያለሁ ፕሮፌሰር ሌስላው የሚባሉ ሊንጉስት አሉ። በጣም የታወቁ በዓለም ደረጃ የታወቁ ታላቅ ሊንጉስት ናቸው። እና እርሳቸው በኢትዮጵያ ሴማዊ ቋንቋዎች ጥናት ያደረጉ ሰው ናቸው። ያንን ጥናት በሚያደርጉበት ጊዜ እንግዲህ ሴማዊ ሲባል ግዕዝ አለ፣ አማርኛ አለ፣ ትግርኛ አለ፣ ትግራ አለ፣ ጉራግኛ አለ፣ አደርኛ አለ። በጠቅላላው ለእያንዳንዱ ሴማዊ ቋንቋ ዲክሽነሪ ወይም መዝገበ ቃላት በማዘጋጀት ላይ ነበሩ እና እኔን የሚፈልጉኝ በተለይ ለጉራግኛ ቋንቋ ጥናታቸው ነበረ እና ምንድነው የሆነው፣ አማርኛ ለምሳሌ ወይም ግዕዝ ቢፈልጉ በመቶ ሳይሆን በሺ የሚቆጠር በጣም ሊያገኙ ይችላሉ ቃላት ለመሰብሰብ። ነገር ግን ጉራግኛ ቋንቋ በሚያጠኑበት ጊዜ አንድ እንኳን ወይስ ሙላ ተጽፎ ያለ በጉራገኛ ቋንቋ የተጻፈ ነገር አልነበራቸውም። ስለዚህ በቃል ነበረ የሚጠይቁት። እምግብር መጥተው ጥናትን በሚያደርጉበት ጊዜ መጀመሪያ ያየኋቸው እዛ ነው እና ሎስ አንጀለስ ካሊፎርኒያ በሳቸው አማካኝነት ነው ስኮሎች ካገኝቼ እዛ ሄድኩት እና እንደዚሁ ቃላት እየጠየቁኝ ይህ ማለት ምን ማለት ነው፣ በጉራገኛ እንዴት ይባላል ምናምን እያሉ ሲጠይቁኝ ቆዩና አንድ ቀን ለምን አንድ ጽሁፍ አታቀርብልኝም? ጽሁፍ እኮ ብታቀርብልኝ ኖሮ ከዛ ቃላት ለመሰብሰብ ይችል ነበር አሉ። ከዚያ በፊት በኡቅራፊ ተጻፈ የሚባል ነገር ስለሌለ ነገሩ ራሱ ግራ አጋባኝ እና ምን አይነት ጽሁፍ ነው የሚፈልጉት ስላቸው፣ አይ አንተ ተወልደህ ያደግከው ገጠር ስለሆነ ስለገጠር ገጠር ህይወት የሚያንጸባርቅ ነገር ማንኛውም ነገር ብጽፍልኝ በጣም ይጠቅመኛል አሁን ሰመር ቬኬሽን ስለሆነ ሁለት ወር እረፍት ነበረን። በዚህ ጊዜ ውስጥ በየቀኑ አንድ ሁለት ገጽ ለምሳሌ ብትጽፍ በሁለት ወር ውስጥ ጠርቀም ያለ ነገር ታቀርብልን ትችላለህ አይደል? ግራ ያጋባኝ ምንድን ነው ከዛ በፊት በጉራግኛ ቋንቋ እንኳን ሰፋ ያለ ገጽ ቀርቶ ግማሽ ገጽ የሚሆን እንኳን ደብዳቤ ጽፌ አላውቅም። ገሩ ግን አምሮ ውስጥ ገባና እሺ ሞክራለሁ አልኳቸውና ወጣው። ከዛ በኋላ በነገሩ አሰብኩበትና መጻጻፍ ጀመርኩ። ከዛ በፊት በጣም በጣም መጽሐፍ አንባቢ ነኝ እና ስለ ስለ ጽሁፍ ኮርስ ባልወስድም አሰች በጣም አንባቢ ስለነበርኩ በፊክሽን መልክ ላቀርብላቸው ወሰንኩ እና በቀር ህይወት ምን እንደሚመስል እያስታወስኩ ስጽፍ ስጽፍ ቆየሁና አንድ ትልቅ ደግሞ ተግዳሮት አጋጠመኝ። ከዛ በፊት ሞዴል የማደርገው ነገር ስለሌለ ተቸገርኩ። አንዳንድ ድምፆች አሉ በጉራግኛ ቋንቋ የሚነገሩ በአማርኛ ፊደላት ሊገለጹ የማይችሉ ቃላት አሉ፣ ድምፆች አሉ። እነሱን እንዴት አርጌ ልጽፍ እችላለሁ አልኩና ለማንኛውም ሞካከልኩና እኔ ራሴ ለምን አልፈጥርም ብዬ ፊደሎቹን ፈጥሬ ለፕሮፌሰር ውልፍ ለስላው ሳሳያቸው በጣም ደስ ብሏቸው፣ በቃ በዚሁ ቀጥላት ጽሁፉን ብቻ ጨረስልኛል በሁለት ወር ውስጥ በእጅ ጽሁፍ ሰማንያ ወይ ዘጠና የሚሆን ገጽ ያለው ጽሁፍ ወስጄ የሰጠኋቸው እጅግ በጣም ተደሰቱ። ምክንያቱም የፈለጉትን ያህል ለመዝገበ ቃላቸው የሚሆን አገኙ። ነገር ግን እሱ ብቻ አይደለም፣ የዚህ ካበቃቸውን በላይ ታሪኩ ራሱ ስቧቸዋል ይመስለኛል እና ምን ያደርጋሉ፣ ጽሁፉን እሳቸው ራሳቸው ቃል ለቃል ትርጉሙን ሰርተው ሌሉ እየጠየቁ ያው ቃላት መዓት ቃላት አለ የማያውቁት ሌሉ እየጠየቁ ቃል ለቃል ትርጉሙን ወደ እንግሊዝኛው አደረጉት እና ወስዶ ምን ያደርጋሉ ለዩኒቨርሲቲ ኦፍ ካሊፎርኒያ ፕሬስ ያሳያሉ። ፕሬሱ ደግሞ ምን ይላቸዋል? ይሄ ጽሁፍ ደህና ይመስላል፣ ነገር ግን ባለበት ሁኔታ ምንም ልናደርገው አንችልም። ነፃ ትርጉሙን ብታቀርቡልኝ፣ ግን ምናልባት ልናሳትመው እንችላለን አሉ። ፕሮፌሰር ለስለው ወዲያውኑ አስጠርተውኝ በላሁን የሚል ጽሁፍ ነፃ ትርጉሙን የሚታዘጋጅልኝ እንዲህ ያለ ተስፋ አለ፣ ምናልባት ሊታከብ ይችል ይሆናል አሉ። ነገሩ በህልሜ እንጂ በውንም የሆነ ነገር አልመሰለኝም። ይሄ ለሳቸው ብቻ ብዬ የጻፉት ጽሁፍ ህትመት የሚበቃማ ከሆነ ወደፊት ሰለቅ ያለ ነገር፣ ሰፋ ያለ ነገር፣ ጥንቀት ያለ ነገር ልሰራ አይችልም ሆን የሚል ሀሳብ በአድሮዊት የተጸነሰ ያንቀን ነው። እና አንድ ኤዲተር ሰጡኝና፣ ነፃ ትርጉሙን ሰጠናቸው። እንደገና መልሰው ለዩኒቨርሲቲ ኦፍ ካሊፎርኒያ ፕሬስ አሳዩ። ፕሬሱ ደግሞ በቃ አሁን እናሳትመዋለን አለ። ለእኔ ይሄ እንደ አዲስ ትውልድ የሆነ የቆጠርኩት ስለ ሁለት ከሆነ ልክ እንደ አዲስ እንደ ሁለት ሰው ነው የቆጠርኩት። ከዛም በኋላ ሌላ የተባረኩትን ትንሽ ትምህርት ትቼ መንፈሴ በሙሉ ወደ ስነ ጽሁፍ ሄደ። ወዲያውኑ ደግሞ በአማርኛ መጽሐፍ ጀመርኩ፣ ሌላ መጽሐፍ እዛው እያለሁ እዚህ ወደ ኢትዮጵያ ከተባረሱ በኋላ ነው እንግዲህ የጨረስኩት። እና ወደ ስነ ጽሁፍ የገባሁት በዚህ አይነት በአጋጣሚ ነው ለማለት ነው ይህን ሁሉ ዘረዘርኩልህ። መልካም መንደርደሪያ ነው። የህይወት ጥሪ ሁሌም ባልታሰበ አቅጣጫ ይሄዳል። በእርግጥም ደግሞ የስነ ጽሁፍ ህይወቱ ከንባብ ክህሎቶ ጀምሮ የተጠራቀመ ስለሆነ ወደዛ መራትም ያ ነው። መንገዱም ያልተሳሳተም፣ ይኸው ትሩፋቱ ከእርሶ አልፎ ለህዝባችን ሁሉ በቅቷል። በዛ ወቅት የመጀመሪያ ጊዜ የጻፉት ካሊፎርኒያ ያሉ በልብ ወለድ መልክ ነው ያቀረቡት። ታሪኩ ጭብጡ ምን ነበር እሱ? በእንግሊዝኛ ሲተረቆም ሽኒጋዝ ቪሌጅ የተባለ የመንደር ህይወት ነው። ያን የተወለድኩበት አካባቢ ህይወት ጭብጡ። ለምሳሌ ልጅ ሲወለድ ምን እንደሚደረግ፣ እንደምታውቀው ገጠር ውስጥ ሐኪም የሚባል ነገር የለም። የመንደር አዋላጆች አሉ። ለምሳሌ እነሱ እንዴት እንደሚሰበሰቡ ምን እንደሚሉ፣ ከዚ በኋላ ህፃኑ አደግ ሲል ምን እንደሚያደርግ፣ ወላጆቹን እንዴት እንደሚያገለግል፣ ጥጃዎችን እንደሚጠብቅ ከዛ በኋላ ቋ አደግስል ደግሞ ምን እንደሚሰራ ይሄን ይሄን አደረኩና ደብል አይነት ነገር አድርጌ ሰራሁት። ይሄ መጽሐፍ ከሁለት ዓመት በፊት በድጋሚ ዞ አዲስ አበባ አማርኛ ትርጉሙና ጉራግኛው የሽኒጋ ጣያ ነው የሚባለው በጉራግኛ የሽኒጋ መንደር ማለት ነው እና እሷ አሁን በድጋሚ ታትሞ ወጥቷል። ጭፍቱ ይሄ ነው። የገጠር ህይወት፣ የኢትዮጵያ ገጠር ህይወት በተለይ እኔ ተወልጄ ያደኩበት አካባቢ ማለት ነው። ሰባት ቤት ጉራጌ ነው። ምን እንደሚመስል በቃ በፊክሽን መልክ አድርጌ አቀረብኩት። ጭፍቱ ይሄ ነው። እዛስ እያሉ ከዚህ ቀጥሎ ወደ ዋነኛው የስነ ጽሁፍ ህይወት ለማምራት የመጀመሪያ የአእምሮውን ጭማቂና ስነ ጽሁፍ ህይወት መንገዶን የጀመሩት በአማርኛ መጽሐፍ፣ እዛ ጀምረው አገር ቤት ሲመለሱ እንደጨረሱ አንስተዋል። ያስ መጠሪያው ምን ነበር? ዋና ፍሬ ሀሳቡ ምን ላይ የሚያጠነጥን ነበር? ርእሱ ወጣት ይፍረደው። ምን ነው በአማርኛ የጻፍኩት ታተረደው ቱቸምቱ የፍቅር ታሪክ ነው። በዛን ጊዜ በቂም ኤክስፒሪየንስ አልነበረኝም። በስነቱ ያው ንጋ ቃያ የሚለውን በጉራገኛ ጻፍኩ። ይሄኛው በአማርኛ ሞከርኩ። አማርኛዬ ደግሞ በእውነቱ ከሆነ በዛን ጊዜ ጠንካራ አልነበረም። ሁለተኛም ሌላ ኢንፍሉዌንስ ነበረብኝ። አሜሪካ ሪስትሪክሽን ብዙ አለብኝ ነበረ። እነሱ በቃል በሚነገር ቋንቋ ነው ብዙ ጊዜ መጽሐፍ ይቻላል የሚል እንትን ነበራቸው። እኔም በዛ ነው የሞከርኩት። በድርሰት ቋንቋ ሳይሆን በንግግር ቋንቋ ነው የጻፍኩት። ለማንም ሰው እንዲገባው ብዬ አደረኩት፣ ግን ስህተት መሆኑን በኋላ ነው የተረዳሁት። የድርሰት ቋንቋና የንግግር ቋንቋ ኤግዛክትሊ አንድ አይነት አይደለም። አንድ ቋንቋ ቢሆን አንዱ ጥበባዊ ስራ ነው፣ ይሄኛው ተራ እንትን ነው። በዚህ ምክንያት ወጣት ፍረ ነው ይህን ያህል ሰክሴስፉል አልሆነም ግን ወደ ሁለት ሺ ኮፒ ነበር የመሰለኝ ያላሳተቁት ነገሩ በሙሉ ተሸጠ። አውት ኦፍ ፕሪንት ሆኗል። ከዛ በኋላ እንደገና አላሳተምኩትም እና ሁለተኛ መጽሐፌ በአማርኛ ያልኩ እሱ ነው ዘመኑ። መቼ ነበር እሱ ለህትመት የበቃው? ወጣት ይፍረደው። ከዛስ ከወጣት ይፍረደው ወዴት አመሩ? በፈረንጆች አቆጣጠር በናይንቲ ሲክስ ትሪ ነው የተፈለስኩት። እሱ የታተመው ወደ ናይንቲ ሲክስቲ ፎር፣ ሲክስቲ ፋይቭ እርግጠኛ አይደለሁም። ቼክ ማድረግ ይኖርብኛል። ከዛ በኋላ ደግሞ እንግዲህ በጉራገኛ በአጋጣሚ እንዳልኩ ሞከርኩ፣ በአማርኛም ሞከርኩ። ይሄኛው የአማርኛው ስህተቴን ተረዳሁ። በዚህ መጽሐፍ ምክንያት አንድ የጠቀመኝ ነገር ምንድን ነው? ያ በፊት እንዳልኩ የግርሰት ቋንቋና የንግግር ቋንቋ አንድ አለመሆኑ ተረዳሁ እና ከዛ በኋላ በእንግሊዝኛ ደግሞ ለመጽሐፍ ሞከርኩ። ይኸውም ምክንያት ነበረኝ። አንደኛው በዛ ጊዜ ናይንቲን ሲክስቲስ የጠምቶቹ ስብሰባዎቹ አካባቢ ብዙ የአፍሪካ ሀገሮች ነፃ የወጡበት ዘመን ነው። አፍሪካውያን ደግሞ ብዙ መጽሐፍ ማሳተም ጀመሩ። በዛን ጊዜ ከኢትዮጵያ ግን ማንም የሞከረ የለም። ምናልባት አንድ ብቻ በእንግሊዝኛ የነበረ የፕሮፌሰር አሸናፊ የከበደ አንድ መጽሐፍ አለ። አይላብ ነገር ለሚል መጽሐፍ እሱ ብቻ ነበር ይመስለኛል። በእንግሊዝኛ የተጻፈ ከኢትዮጵያዊ የተጻፈ እሱ ብቻ ነበር ይመስለኛል። ለምን አይነ አልሞክርም? አፍሪካውያን ባህላቸውን፣ ስነ ጽሑፋቸውን፣ ታሪካቸውን በእንግሊዝኛ እየጻፉ ያስተዋወቃሉ ከዓለም ህዝብ ጋር እና እኛ ለምን አልሞክርም የሚል ሀሳብ አደረብኝ። አንደኛ ምክንያቴ እሱ ነው፣ በእንግሊዝኛ እንድሰው አደረገኝ። ሁለተኛም ራሴን ለመግለጽ በትክክል ለመግለጽ የምችለው በየትኛው ቋንቋ ነው? በእንግሊዝኛ ነው? በአማርኛ ነው? በጉራግኛ ነው? የትኛው ኤክስፐሪሜንት ማይመስ ነገር ነበረ። የአፈርሳታ በሚል ርዕስ መጽሐፉን ድራፍት አድርጌ ጨረስኩት። እኔ እሱ አዲስ አበባ ውስጥ አሳትመዋለሁ ብዬ ነበር ሀሳቤ። ሳንሱር ክፍል መሄድ ነበረብኝ እንደምታውቀው፣ ኢትዮጵያ ውስጥ ሳንሱር ነበር በዛን ጊዜ፣ ድርሰት ምርመራ የሚባለው ነበረ። ወስጄ ነገርኩት፣ ለሰውዬው ለሳንሱሩ ክፍል ሰውዬ፣ እንደዚ አንድ መጽሐፍ በእንግሊዝ ያጻፍኩት አለኝ፣ ሳንሱር እንዲደረግልኝ ይፈልጋለሁ። ቆጣ ብሎ ለምንድን ነው በእንግሊዝ ያስቀዋለኝ ሲለኝ፣ ግን አይ ስላሰየን ነው አልኩት። አይ አሁን እንግዳው ሰውም የለኝም አለኝ እስከ አንድ ወር ድረስ አድማጮችም የሉኝም። ስለዚህ ከአንድ ወር በኋላ ተመለስ እያለ እያመናጨከ እንትን አለኝ። ነገሩ በጣም ግር አለኝ። ያን ሰሞን የደቡብ ወዳጄ የሆነ አዲስ አበባ ዩኒቨርሲቲ ኮሌጅ በጣም የምንተዋወቅ ሰለሞን ደረሰ ደረሳሱ ራሱ ደራሲ ነው። ታውቆ ይሆናል። እሱ እዛ ነበረ ቢሰራው እና እሱ ጋር ሄድኩ እና ምንድን ነው ይሄ ሰውዬ አመናጨቀኝ አመላጨቀኝ በእንግሊዝኛ ለምን ትጥፋለህ ብሎ እንግዲህ አመናጨቀኝ። እኔ እዚህ ለሳሱ ነበረ መጣ ብዬ አጫወትኩት። እዛው ይሰራ ስለነበረ ሌላለ አንድ ወራ ቆይቃለህ ጊዜ አለና ትተው ሄዳለኝ። በዛን ጊዜ ወንጂ ነው ምሰራው ከአዲስ አበባ ውጭ ነበረ ለሱ ሰጠሁና ሄድኩ። ከአንድ ወር በኋላ ተመልሼ መጣሁና ታዲያ ምን ይመስልሃል ሰለሞን አልኩት፣ አትልፋ ሳህሉ አለኝ። ምነው አልኩት። ይሄ መጽሐፍ ሳንሱር አያልፍም አለኝ በአንድ ቃል። ለምንድን ነው እንደዛ? ቲቡና ጭቡን አይቶ ነው የአፈርሳታ የሚለውትን ስለ መሬት ይዞታ ክርክር አለበት እንትኑ ኃይለኛ ክርክር አለ በሁለት ካራክተሮች መካከል። ይህን ይመስለኛል አይቶ ነው ስለሆነ አያልፍም አለኝ። በዚህ ምክንያት ሌላ መንገድ መፈለግ ነበረብኝ። እዛው አሜሪካን ሀገር ሆኜ የማውቃት አንዲት ጥቁር አሜሪካ ልጅ ነበረች። እሷ በእንግሊዝኛ እንደምጽፍ ታውቅ ስለነበረ ምን አለችኝ፣ ደብዳቤ ጻፈች እና ሀይነማን ኤዲኬሽናል ቡክስ ሊሚትድ የሚባል አንድ አሳታሚ ድርጅት እንግሊዝ ሀገር አለ የአፍሪካ መጽሐፍ እየተቀበለ ስለሚያሳተም ለምን አትሞክርም ብላል፣ ደብዳቤ ጻፈች። ወዲያውኑ ጻፍ ኩላቸው ደደሱ እነሱ ደግሞ ባር ስክሪፕቱን ላክልን እና እናየዋለን እናሳትመዋለን፣ ወይስ አናሳትመውን እንል አንችልም። መጀመሪያ ማለት አለብን ማስነበብ አለብን አሉኝ። ዳኩላቸው ከሶስት ወር በኋላ ደብዳቤ ጻፉልኝ። ባለበት ሁኔታ ልናሳትመው አልችልም። ነገር ግን አንዳንድ የሚታረሙ ነገሮች፣ የምታሻሽላቸው ነገሮች አሉ እነሱን ካሻሻልክ የሚያሳትመው እንችል ይሆናል የሚል የተስፋ ቃል ሰጡኝ። እዚሁ አዲስ አበባ ውስጥ አማካሪ የሆነው የሚሰራ ሀልንግል ይዘ ነበረ። እሱን ኮንታክት እንዳደረግ እና እንድንነጋገር አደረጉ እና ሰውዬው ማረስክቱን ካደረገው በኋላ እነዚህ እነዚህ ነገሮች በጨዋ ቋንቋ አድርጋቸዋለሁ። በዛ ዘመን ላይ ጎረምሳ ሳለሁ በጉርምስና ዘመን የምንጠቀምባቸው ቃላት ተጠቀም ነበር። አንዳንድ ነገሮች እነሱን አሻሻቱና መልስ የሰጠሁት ከዛ በኋላ መልሶ በልሶ እሱ ራሱ ላከላቸው መጽሐፉ ሊታተም ቻለ። ያፈርሳታ የተባለው የመጀመሪያው እንግዲህ እዚያ መጽሐፍ የእሱ ነው። ከደራሲና ተርጓሚ ሳህለ ሥላሴ ብርሃነ ማርያም ጋር ያካሄድነው ቃለ ምልልስ በዚያ አልተቋጨም። በቀጣዩ ክፍለ ዝግጅታችን ዎሪየር ኪንግ የአጼ ቴዎድሮስ ርዕይና ተጽዕኖዎች፣ ከእንግሊዝ ኤምባሲ ተርጓሚነት፣ የባህር ማዶ መጻሕፍትን ወደ አማርኛ የመመለስ የትርጉም ስራዎች፣ ኢትዮጵያ ስነ ጽሑፍ እድገትና ደረጃ እንዲሁም ተግዳሮቶችን አንስተው ይናገራሉ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።